ህሙማን መድኃኒት ማግኘት አልቻልንም፣ መድኃኒት አስመጪዎችም እንደ ልብ ወደ ሀገር ውስጥ መድኃኒት ማስገባት ተቸግረናል ይላሉ። የመድኃኒቶች እጥረት በገበያ ላይ እንዳለ ዲደብልዩ ያነጋገራቸው አስተያየት ሰጪዎች ገልጸዋል። የመድኃኒት አስመጪዎች በውጭ ምንዛሬ እጥረት ምክንያት መድኃኒቶችን ወደ ሀገር ውስጥ ማስገባት አደጋጅ እንደሆነባቸውም ይናገራሉ። በተለይ የደም ግፊት፣ የስኳር፣ የአስም እንዲሁም የሕክምና እቃዎችም ጭምር እጥረት አለ ይላሉ። ከያሽኩር የስኳር ህመምተኛ ለሆኑት እናቷ መድኃኒት ፈልጋ የምታጣበት ጊዜ እንዳለ እንዲህ ነግራናለች። እናቴ የስኳር ታማሚ ነው። ስኳር ህመሟ ከአስራ አምስት በፊት ጀምሮ ነው ያለው በመድኃኒት ነበረች። አሁን ወደ ኢንሱሊን መርፌ። የኢንሱሊን መርፌ መድኃኒት አገሪቷ ላይ እጅግ ከሚባለው በላይ እጥታል። አሉ የተባሉ ፋርማሲ ዞር ያለው የለም። የፋርማሲ ባለሙያ የሆኑት አቶ እስማኤል አብዳ ብዙ መድኃኒቶች በበቂ ሁኔታ ገበያው ላይ እንደሌሉ ይገልጻሉ። በዚህም ህመምተኛው መድኃኒት ለማግኘት እንደሚቸገር ያስረዳሉ። ችግሩም የህገወጥ የመድኃኒት ንግድ እንዲፈጠር መንሴ እየሆነም ነው ይላሉ። ሀገሪቷ ላይ ብዙ መድኃኒቶች በበቂ ሁኔታ ማርኬት ላይ አሉ ማለት ትንሽ ያስቸግራል። አብዛኛው ታካሚዎችም መድኃኒቱን ለማግኘት በጣም እንደሚቸገሩ ማሳያዎች አሉ። የደም ግፊት መድኃኒቶች፣ የሱካር መድኃኒቶች፣ በእንክብልም ሆነ በእንጭ የሚወሰዱ መድኃኒቶች በበቂ ሁኔታ ያለመኖር፣ አንቲባዮቲክስም አልፎ አልፎ ገበያ ላይ የሉም። መድኃኒቶችን ብቻም ሳይሆን የህክ ና እቃ መገልገያዎችን አሉ ለማለት ያስቸግራል። ስለዚህ መድኃኒቶች ወደ ኮንትሮባንድ እንዲሄዱ የሚያስገድደው መድኃኒትን ከመፈለግ የተነሳ የህክምና ባለሙያዎች ለህመምተኞች የሚታዘዝላቸውን ሳይሆን በሀገር ውስጥ ያለውን መድኃኒት እንዳማራጭ እንዲጠቀሙ ለማድረግ እንደሚገደዱ የኢትዮጵያ ህክምና ማህበር ፕሬዚዳንት ዶክተር ገመች ይስማሙ ይገልጻሉ። የመድኃኒትና የህክምና እቃ እጥረት ከጥቂት አመታት ወዲህ እየተባባሰ መሄዱንም ይስማማሉ። በሀገራችን ውስጥ በተደጋጋሚ እየተከሰተ ነው። ላለፈው አንድ አመት ሁለት አመት ጀምሮ በግሌ እንደ ባለሙያ መድኃኒቶችን ለበሽተኞቻችን መቀየር የምንፈልገውን ሳይሆን በአገር ውስጥ ያለውን መድኃኒት መጠቀም እያስገደደን ነው። አንዳንድ የላብራቶሪ ምርመራዎች ለመስራት ሬጀንቶቹ ኤጀንቶቹ ስለሌሉ እነሱ ምርመራዎች አናደርጋቸው ወይም ደግሞ የሚሰራው በጣም በተወሰነ ቦታ ላይ ይሆናል። በተመሳሳይ በተመረቱ ጀነሪክ የምንላቸው መድኃኒቶች እነሱ በእነሱ አይነት ብቻ ሊገኙ ይችላል። አንዳንዶቹ ደግሞ በጀነሪኩ የማይኖሩ መድኃኒቶች ይኖራሉ እና የዚያን ጊዜ ሐኪሙ ላይ ችግር ይፈጥራል። ያለንን ስጋትና ያለንን ችግር እንደ ማህበር ገልጸናል። እንግዲህ ዋናው ችግሩ የውጭ ምንዛሪ እጥረቱ ነው። ለሕክምና ቅድሚያ እንዲሰ የሚሰጠው እንደ ማህበርም እንደ ግልም ሁሌ እንደ ጭሁን ነው። አቅርቦትና ፍላጎቱ እየተመጣጠነ ባይሆንም የመድኃኒት አቅርቦት ችግር እየታየ እንዳልሆነ ወይዘሮ አድና በርሄ የመድኃኒት አቅራቢ ኤጀንሲ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ከዲደብሊው ጋር ባደረጉት ቃለመጠይቅ ገልጸዋል። እንግዲህ ይህ የመድኃኒት አቅራቢ ኤጀንሲ የሚያቀርቧቸው መድኃኒቶች በሀገሪቱ ውስጥ ዋና ዋና የጤና ችግሮች ላይ ያተኮሩ መሰረታዊ መድኃኒቶችን ነው የሚያቀርበው። ቀጥታ ከጤና ተቋማት ነው የሚገናኝ። ስለዚህ በእኛ በኩል ግን የአቅርቦት ክፍተቶች እየታዩ አይደለም። ፍላጎት እና አቅርቦት ያለማሟላ ችግሮች ይኖራሉ። በእኛ በኩል የሚመጡ የጤና ግባቶች አሁን በጠቀሻቸው እንትኖች ለምሳሌ የኢንሱሊን መቀስ ይቻላል። ችግር የለብን ምላሽ ለመስጠት ምን አይነት መድኃኒት የሚለውን ሊታወቅ ማግኘት የምንችልበት ኖራል። ኤጀንሲ በብራንድ አይደለም የሚያስመጣቸው በጄኔሪክ ነው የሚያስመጣቸው። የመድኃኒት እጥረት አለ በሚለው እንትን የምናስመጠት ይቸገራሉ። የመድኃኒት እጥረት አለ እየተባለ ያለው የብራንድ መድኃኒት ናቸው። ሊተኩ የማይችሉ መድኃኒቶች በመኖራቸው የህሙማኑ ህይወት ዛሬም አደጋ ላይ ነው። የጤና ጉዳይ እንደመሆኑ መንግስት ትኩረት ሊሰጠው እንደሚገባም ያሳስባሉ አስተያየት የሰጡን